ኢትዮጵያ ውስጥ የሚገኙ ስደተኞችን ከኮቪድ-19 ለመከላከል ተገቢ ያላቸውን እርምጃዎች እየወሰደ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ጽህፈት ቤት አስታውቋል። ወረርሽኙ ባሳደረው ተጽዕኖ ምክንያት አንዳንድ ስራዎቹን መገደቡን ገልጿል። መለስካቸው አመሃ ዝርዝሩን ይዟል። የኮሮና ቫይረስ ወረርሽኝ በየእለቱ ለስደተኞች በሚሰጣቸው አገልግሎቶች ላይ ከፍተኛ ጫና እንዳሳደረበት በመንግስታቱ ድርጅት የስደተኞች ኮሚሽን የኢትዮጵያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር በተለይ ለቪኦኤ እንደ እንደገለጹት የስደተኞች ኑሮ ከሌላው መደበኛ ኑሮ ህይወቱን እንደሚመራው የህብረተሰብ ክፍል ሳይሆን በውሱን ስፍራ ተጠጋግቶ የሚኖር በመሆኑና ስደተኞቹም አንዳንድ ቁሳዊ ሀብቶች ስለማይኖራቸው ቫይረሱን የመከላከል ስራውን እንደሚያከብደው አስረድተዋል። አቶ ክሱት ጨምረውም ስለ ኮቪድ አስራ ዘጠኝ ማህበረሰቡን ግንዛቤ ከማስጨበጥ ሌላ ጽህፈት ቤቱ ያተኮረበት ይህን ተግባራዊ የሚያደርግበትን ቁሳቁስ ወደ ማሰባሰቡ እንደሆነ ይናገራሉ። ስደተኞቹ በተለይ አኗኗራቸው ደግሞ ከሌሎች ማህበረሰቦችም በጣም በባሰ መልኩ ትንሽ ሰብሰብ ብለው የሚኖሩ እንደ መሆናቸው መከላከል ጥረቱን ትንሽ አስቸጋሪ ያደርገዋል። ስለዚህ ቶሎ ብሎ ወደ ወደ ዝግጅቱ ሆኖ የገባ ነው። ግንዛቤ ማስፋት አንድ ነገር ሆኖ ግን ግንዛቤ ከተሳ በኋላ ለምሳሌ እጃቸውን በሳሙና ተጠቅማችሁ ታጠቡ ሲባል ሳሙናው በቂ ሳሙና ከሌለ በውሃ ከሌለ ላከን ጥረት አስቸጋሪ ስለሚያደርገው ቶሎ ተብሎ ወደዛ ነው የተገባውና የሳሙና እጆታቸውን በጥፍ የመጨመር ውሃ ጥረት ያለባቸውም ከዚህም ጭምር እያመላለሱ ውሃ የማድረስ በየቤት እንግዲህ ስደተኛ ካምፕ ውስጥ እጅ መታጠቢያ ምናምን እንደ አብዛኛው የኢትዮጵያ ማህበረሰብ በየቧንቧ ምናምን ያለበት አይደለም። ስለዚህ እሱንም በትንንሹ ጀሪካኖችን ቀረድ አድርጎ በሚስማር ወጋ አድርጎ ውሃ እያረጉ በየበሮቻቸው፣ ሁሉም ማድረግ አልተቻለም ገና ነው፣ ግን ብዙዎቹ እንዲኖራቸው የማድረግ እሱም በማይቻልበት አካባቢ ደግሞ ሴንትራል የሆን ማቅ ነው የሆኑ የእጅ መታጠቢያ ፋሲሊቲዎችን እያመቻችን እንደዛ ነው የተደረገ ያለው። የኮሮና ቫይረስ ወረርሽኝ በኮሚሽኑ ስራ እና አሰራርም ላይ ያሳደረውን ተጽዕኖ አቶ ክሱት ዘርዝረዋል። ከመደበኛ ስራዎቻችን አንጻር በተለይ ንክኪ የሚጋብዙ እንደ ስብሰባ፣ ምክክር የመሳሰሉ ነገሮች በጊዜው ቆመዋል። ለምሳሌ አዲስ አበባ የስደተኞች መቀበያ ማዕከል ነበረን። ሳምንት ሙሉ ስደተኞች እየመጡ ያላቸውን ነገሮች ቅሬታ፣ አንዳንድ የሚፈልጉት ነገሮች የሚጠይቁባቸው፣ ምክር የሚያገኙባቸው ሴንተሮች ነበሩ። በጊዜው እሱን ዘጋንና በስልክ የተካ ነው። የሄልፕላይን ስልክ በዛ እየደወሉ አገልግሎቱን እንዲያገኙ ወደ ውጭ የመሄድ የሪሰትልመንት የሚባለው ፕሮሰስም ለጊዜው እሱም እንቅስቃሴ ጭምር ስላለበት ከዚህ ከጉዞ መወሰኑ ጋር ተያይዞም እሱም ለጊዜው ሳስፔንድ የማድረግ ነገሮች አሉ። ስለዚህ በዚህ በዚህ መልኩ ኢምፓክት አድርጎናል። በሌላ በኩል ደግሞ በሽታውን ለመከላከል ሲባል በየሀገሩ የሰዎች እንቅስቃሴ በመገደቡ ወደ ኢትዮጵያ የገቡ የነበሩ ስደተኞችም ቁጥር በእጅጉ እንደቀነሰ በኢትዮጵያ የኮሚሽኑ ቃል አቀባይ አስረድተዋል። ከማርች ማርች ሀያ አራት እንደ ፈረንጆች አቆጣጠር ጀምሮ ኢትዮጵያ ድንበሮቿን ድንበሮቿን መዝጋቷን አስታውቃለች። ስለዚህ ይሄ ራሱ ተጽዕኖ ሊኖረው ይችላል። መንግስት ለስደተኛ ዝግ ባያደርግም ከዛ አካባቢ መርሶች ገልጧል የሚል ነገር እንዲኖር ይችላል አንድ ሁለተኛ በታቢ ያሉ ሀገሮችም እነሱም የራሳቸውን ድንበሮች እንደዚሁ በእንቅስቃሴ የመዘገብ ስራ አለ። በደቡብ ሱዳንም ብትል በኤርትራም የቤታቸው ቆዩ መሪያዎች አሉ። በመንግስታቱ ድርጅት የስደተኞች ኮሚሽን ባለፈው ወር መጨረሻ ባወጣው መረጃ መሰረት ኢትዮጵያ ከፍ ያለ ቁጥር ያላቸው ስደተኞችን ከሚያስተናግዱ የአፍሪካ ሀገሮች መካከል አንዷ ስትሆን በአሁኑ ጊዜ ሰባት መቶ ስልሳ አንድ ሺህ ስምንት መቶ አስራ ዘጠኝ ስደተኞችንና መጠጊያ አገር ፈላጊዎች እንደሚገኙ አስታውቀዋል። መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ